The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ማክሰኞ ታህሳስ 28 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ሳዬ ነኝ። በዛሬው ፕሮግራማችን በኢትዮጵያ ስለሚካሄደው ምርጫ ቃለ መጠይቅ እናቀርባለን። ጤና ነክ ዝግጅትም አለን። አሁን ግን ዜና እናስቀድማለን። ቆንጅታዬ ታነብልናለች። ጤና ስጥልኝ፣ እንደምናመሻችው የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ በደቡቧ ባርዴሬ ከተማ አራት ሰዎችን ለኢትዮጵያና ለዩናይትድ ስቴትስ የደህንነት መስሪያ ቤቶች ሰልላችኋል በማለት እንደረሸነ ተነገረ። አልሸባብ ሶስቱን ለአሜሪካ የማዕከላዊ ስለላ ድርጅት ለሲ አይ ኤ አራተኛውን ደግሞ ለኢትዮጵያ ሰልላችኋል ብሎ የወነጀላቸው ሲሆን ዛሬ ማክሰኞ ማታ እንደረሸናቸው ነው የታወቀው። ከጌዶ ክፍለ ሀገሯ ባርዴሬ ከተማ አንድ አንድማኝ እንደገለጠው አልሸባብ አደባባይ ላይ ሰዎቹን ሲረሽን በመቶዎች የተቆጠረ ህዝብ ተሰ ተሰብስቦ ነበር። አምናም አልሸባብ ወደ ሀያ የሚሆኑ ሰዎችን ለዩናይትድ ስቴትስ እና ለሶማሊያ መንግስት እንዲሁም ለኢትዮጵያ ስለላ አካሂዳቸዋል በማለት ወንጅሎ መግደሉ ይታወሳል። በዘገባዎች መሰረት ከተገደሉት ውስጥ የሚበዙት የአልሸባብ የደህንነት ክንፍ የሆነው የአሚኒያት አባላት ናቸው። በሌላ የሶማሊያ ዜና ለዚያች ሀገር የተባበሩት መንግስታት ድርጅት ልዩ ተጠሪ የሆኑት ኒኮለስ ኬይ ባለፈው የአውሮፓውያን ዓመት 2014 ጽሕፈት ቤታቸው ምን እንዳከናወነና በአዲሱ 2015 በፖለቲካውና የጸጥታ ጥበቃው ግንባር ስለተደቀኑ ፈተናዎች ከቪኦኤ ጋር ቃለ ምልልስ አድርገዋል። በሶስት ሰዓቱ ስርጭታችን ዝርዝር ዘገባ እናቀርባለን። ግብጽ ውስጥ ከዋና ከተማዋ ከካይሮ በስተደቡብ በሚገኝ አካባቢ ባለ የኮፕት ኦርቶዶክስ ቤተ ክርስቲያን ጥበቃ ላይ የነበሩ ሁለት ፖሊሶች በታጣቂ ጥይት መገደላቸው ተነገረ። ጥቃቱ ዛሬ ማክሰኞ የደረሰው ከካይሮ ወደ ሁለት ኪሎ ሜትር ርቀት ላይ ሚኒያ በምትባለው ናይል ወንዝ ዳርቻ ላይ ያለች ከተማ ውስጥ መሆኑን የተነገረው። የኦርቶዶክስ ክርስትና ተከታዮች ነገ ረቡዕ የኢየሱስ ክርስቶስን ልደት በዓል የሚያከብሩ ሲሆን፣ በዚህ በዓል ወቅት በአብያተ ክርስቲያናት አካባቢ የጸጥታ ጥበቃው ይጠናከራል። ከግብጽ 87 ሚሊዮን ሕዝብ 10 ከመቶ የሚሆኑት ክርስቲያኖች በአመዛኙም ኮፕት ኦርቶዶክስ ክርስትና እምነት ተከታዮች ሲሆኑ አድሎ ይፈጸምብናል በማለት ለረጅም ጊዜ ሲያማርሩ ኖረዋል። የቀድሞ የሀገሪቱ ፕሬዚደንት ሞሐመድ ሞርሲ ከስልጣን ከተወገዱ ወዲህም በእነሱና በቤተ ክርስቲያኖቻቸው ላይ በተደጋጋሚ ጥቃት ሲደረግ ቆይቷል። ሞርሲ ከተወገዱ ወዲህ ፖሊሶችና የጦር ሰራዊት አባላትም እንደዚሁ የጥቃት ሰለባ ሆነዋል። የወደቀው የኤርኤዥያ አየር መንገድ አውሮፕላን ስብርባሪና ሰለባዎችን ለማግኘት በተያያዘው ፍለጋ አካባቢውን ሰፋ አድርገን ፍለጋችንን ቀጥለናል ሲሉ የኢንዶኔዥያ የብሔራዊ የአደጋ ጊዜ ፍለጋና ለሰለባዎች ደራሽ መስሪያ ቤት ኃላፊ ተናገሩ። የአውሮፕላኑን የበረራ ዝርዝር መዝጋቢ ብላክ ቦክስ ለማግኘት ፍለጋው ቀጥሏል። ባለስልጣናቱ ከኢንዶኔዥያ ጠረፍ ጃቫ ባህር ውስጥ ሁለተኛ የፍለጋ ክልል መመደባቸውን ሄንሪ ባባንግ ሶሊስቲዮ የተባሉት ኃላፊው ገልጸዋል አውሮፕላኑ ከአንድ ሳምንት በላይ በፊት በከባድ ዝናባማ አማ የአየር ሁኔታ ሲበር ባህር ውስጥ መከስከሱ ይታወሳል ዩናይትድ ስቴትስ ደቡብ ምስራቅ ፍሎሪዳ ከሚገኘው የጠፈር ማዕከል ወደ ዓለም አቀፉ የጠፈር ጣቢያ ሊመጥቅ የተዘጋጀው ሰው አልባ የእቃ ጫኝ መንኮራኩር ለመወንጨፍ ጥቂት ሲቀረው ጉዞው ተሰርዟል። ስፔስ ኤክስ በተባለ የግል ኩባንያ ወደ ጠፈር ሊላክ የነበረው ፋልከን ናይን የተባለው ሮኬት ሊተኮስ አንድ ደቂቃ ያህል ሲቀረው በረራው የተሰረዘው በቴክኒክ እክል ምክንያት እንደሆነ ተዘግቧል። በመጨረሻም ሰሜን ኮሪያ በሚሳይል አፈሙዝ ጫፍ ላይ መገጠም የሚችል እጅግ በጣም አነስተኛ የኒውክሌር መሳሪያ ለመስራት ጠቀም ያለ የቴክኖሎጂ ብቃት ላይ ሳትደርስ አልቀረችም ሲል የደቡብ ኮሪያ የመከላከያ ሚኒስቴር ተናገረ። ሚኒስቴሩ ይህን የተናገረው ዛሬ ባወጣው መግለጫ ሲሆን ሰሜን ኮሪያ ኒውክሊየሩን በምን ያህል መጠን አሳንሳ እንደምትሰራ ገና አላሳየችም ብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅት እናመራለን። ኢትዮጵያ ውስጥ በመጪው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደተጀመረ የሚታወቅ ነው። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ ወይንም የመብት መገለጫ መሳሪያ እንደሆነ፣ ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ የሚካሄደው ምርጫ ዲሞክራሲ ማምጫ ዘዴ መሆኑን አቶ ግርማ ሞገስ አስገንዝበዋል። አቶ ግርማ በሙያ የኤሌክትሪክ ኢንጂነር ሲሆኑ ስለ ሰላማዊ ትግል መጻፍ ጽፈዋል። ስለ ምርጫ አካሄድም ብዙ ጽፈዋል። ይህን መሰረት በማድረግም እሳቸውን አነጋግረናል። ቀጥሎ ይቀርባል። አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው፣ የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጠባቸው ሀገሮች ፍትሀዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጠባቸው ሀገሮች ነፃና ፍትሀዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጠባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጠባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነጻ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም። ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም የምርጫ ፓርቲዎች ሚና ምንድነው? ህዝቡን ማደራጀት ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው። ፓርቲዎች መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣው ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው እንደገና የምርጫ ፓርቲዎች የሚያቀርቧቸው እጩዎች ኢህአዴግ ከሚያቀርባቸው እጩዎች በትምህርትም በዓላማ ጽናትም በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር የእጩዎችን ድምፅ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በዓላማ ጽናት ያላቸው በዲስፕሊን የታነጹና በፍራቻ ወደ ኋላ የማይሉ ማድረግ አለባቸው። እነዚህ ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎችና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን ቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት፣ ካርድ የሚሰጡት፣ ካርድ የሚቆጡት፣ ኮሮጆን የሚቆጣጠሩት። ከነኚህ ውስጥ ያለፈው እሁድ የኢህአደግ አባል የሆኑ ሰዎች ተመርጠዋል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት። ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት ሄደው ቅስቀሳ ሲያደርጉ ወከባዎች አለማድረግ፣ መጨረሻ ላይ የሚቀርቡ የእጩዎች የተቋሚ ፓርቲ እጩዎች ታዛቢዎች በምርጫ ጣቢያዎች ቆመው የመጨረሻ ድምፅ ሲሰጥ ሲታዘቡ አለማዋከብ፣ አለማባረር፣ እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺህ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በቴሌቪዥን ኤዲት አድርገው ለህዝብ የለቀቁት ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት። ቅስቀሳ ሲደረጉ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለህዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየ ነው የአንድነት ፓርቲ ከማንኛውም ቀደም ብሎ የአውራ ጎዳናውን ለህዝብ ይፋ አደረገ። በህዝብ ላይ ነው የመተማመነው ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል። ለምርጫ ቱ ታውዘንድ ሰ ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው ገዢው ፓርቲ ኢህአደግ እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶችና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራዕይ ያለኝ ብሎ ሊቀርብ ይችላል ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራዕይ ይዘው መቅረብ ይኖርባቸዋል ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋራ የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ እድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለን ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙን ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ስታይ ከከተማ ውበት ጋራ አብሮ እያማረ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስጡልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት፣ ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡም ኑሮ መሻሻል ነበረበት። እኛም ብትመርጡን ይሄንን አሟልተ መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርሶ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን ለሚለው ጥያቄ የአቶ ግርማ ሞገስ ምላሽ ይሄ ጥሩ ጥያቄ ነው። እንግዲህ እንደ ሰላም ትግል ተመራማሪ እንደ ሰላማዊ ትግል ተማሪ በኢትዮጵያ ያሉ የሰላም ትግል ፓርቲዎች የሚያደርጓቸውን፣ የሚሰሯቸውን፣ የሚሏቸውን፣ የሚፈጽሟቸውን በቅርብ እከታተላለሁ። ከዚህ ውስጥ አብዛኛው በደንብ የሰላማዊ ትግሉንም አጥርቶ ያወቀ አይመስልም። እንደገና ይሄን ለማድረግ አቅም ሲገነባ የቆየም አይመስልም። አንዳንዱ ደግሞ እንዲያሁም በምርጫ ውስጥ መግባት የለብንም እነኝህ ሁኔታዎች ካልተሟሉ ሲል እንሰማለን። አንድነት ፓርቲ ግን ካየሁት፣ በየቦታውም ሲናገሩ ከምሰማው ሀንድረድ ፐርሰንት አሸንፎ ስልጣን መያዝ የሚያስችል አቅም አለው ገንብቷል። ማለት መቶ በመቶ ባልችልም የመንግስት ስልጣን ቢሰጠው መምራት ይሳነዋል ብዬ አላምንም። መንግስት እኮ ሲመጣ ቢሮክራሲው አይፈርስም። የፖለቲካ ፓርቲ ከላይ ይቀመጣል፣ ቢሮክራሲው እንዳለ ነው የሚቀጥለው ስራውንና ይሳናቸዋል ብዬ አላምንም። አንድነት ፓርቲ የወደፊታችን ተስፋ ያለው ይመስለኛል። የኢትዮጵያ መንግስት ነጻ ምርጫ የማካሄድ ብቃትም ሆነ ፍላጎት ስለሌለው በምርጫ መሳተፍ ዋጋ የለውም፣ እንዳውም ያለው መንግስት ህጋዊነት እንዲያገኝ ያደርጋል የሚሉ ሰዎች እንዳሉ በመጥቀስ አስተያየታቸውን እንዲሰጡ ለቀረበላቸው ጥያቄ አቶ ግርማ ዲሞክራሲ በሰረጸባቸው ሀገሮች ስለሚኖረው የምርጫ ሂደት በማብራራት ጀምረዋል። ኢትዮጵያ ውስጥ ነጻ እና ፍትሐዊ ምርጫ እንዲካሄድ መጠበቅ ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው ብለዋል አቶ ግርማ ሞገስ። ይህ እንግዲህ ቀደም ብሎም እንደጠቀስኩት ዲሞክራሲ በሰረጸባቸው ሀገሮች ሶስቱ የመንግስት ቅርንጫፎች አይነካኩም፣ ተከባብረው ነው የሚኖሩት። ህገ መንግስት አስጠባቂውም ህገ መንግስትን በተገቢ ለማስጠበቅ ለማስከበር ይሞክራል። ጥሰት ሲኖር ጥሰት ተፈጽሟል፣ እርማት ያስፈልጋል ይላል። እንደገና አራተኛ የመንግስት ዘርፍ የሚባለው ነጻ ፕሬስም ተጠናክሮ ስራውን ይሰራል። አምስተኛ የምርጫ ቦርድ እና የምርጫ አስፈጻሚዎች ነጻ ናቸው። በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ የዲሞክራሲ መገለጫ ነው። የዲሞክራሲ መገለጫ ያልኩት ነጻና ፍትሃዊ ምርጫ ስለሚካሄድ፣ የምርጫው ሜዳ እኩል ስለሆነ ለገዢ ፓርቲም ለምሳሌ አሜሪካ ብንል ምርጫ በመጣ ጊዜ ለሪፓብሊካን ፓርቲም ለዲሞክራሲ ፓርቲም በእንግሊዝ ሀገርን ብንሄድ ለገዢ ፓርቲ ኮንሰርቫቲቭ እና ሊብራል እና እንደገና ሌበር የሚሏቸው ፓርቲዎች አሉ። ምርጫ በመጣ ቁጥር ለሶስቱም ፓርቲዎች ሜዳው እኩል ነው። ያ እንግዲህ ዲሞክራሲ በሰረጸበት ሀገር ነው። ዲሞክራሲ ባልሰረጸበት ሀገር ያን አይነት ፍትህና ነፃነት ይሰፍናል። ያ ካልሰፈነ ሜዳው ለሁላችን አቻ አደለም፣ በምርጫው መሳተፍ አንችልም ማለት ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው። አቶ ግርማ አያይዞም በአሁኑ ወቅት ኢትዮጵያ ውስጥ በሚካሄደው ምርጫ ሰፊ ተሳትፎ እንዲኖር የምንፈልገው ዲሞክራሲ እንዲመጣና የወደፊት ምርጫዎች ነጻና ፍትሀዊ እንዲሆኑ ለማመቻቸት ነው ብለዋል። በኢትዮጵያ ምርጫን የምንፈልገው ዲሞክራሲን ለማምጣት እና ዲሞክራሲ ከመጣ በኋላ ምርጫዎች ነጻና ፍትሀዊ እንዲሆኑ ምርጫ የዲሞክራሲ መገለጫ የሚሆንባት ኢትዮጵያን ለማምጣት ነው ትግላችን። ስለሆነም ዛሬ የምናካሄደው ምርጫን ነጻና ፍትሀዊ ላይሆን ይችላል፣ አይሆንምም። ስለሆነም ትግላችን ምንድን ነው? ሕዝቡን በማደራጀት ሕዝቡን በማዘጋጀት እና ሕዝቡን በማስተማር በብዛት ወጥቶ ድምፅ እንዲሰጥና በከፍተኛ ድምፅ እንዲያሸንፍ ማዘጋጀትና በመጨረሻ ድምፁን እንዲያስከብር ማድረግ ነው። ይሄን ካደረግን ወደ ድርድር ልንሄድ እንችላለን፣ ከገዢው ፓርቲ ጋራ በትክክል ካሸነፈ ማለት ነው። የተቃዋሚው ድርድር ማድረግና ወደ ተሻለ ስርዓት መሸጋገር እንችላለን የዲሞክራሲ የመጀመሪያውን ወለልን መዘርጋት እንችላለን። ከዛ እየገነባን እንሄዳለን። አሁን ግን የዲሞክራሲ ስርዓት ባልሰረጸባት ኢትዮጵያ ነፃና ፍትሐዊ ምርጫ አይደረግም፣ ካልተደረገ ጥለን እንወጣለን የሚሉ የምርጫ ፓርቲዎች ላም ባልዋለበት ኩበት ለቀማ ላይ ተማርተዋል ማለት ነው። በሰላማዊ ትግል ንድፈ ሐሳብ ላይ ያላቸው ግንዛቤ ግድፈት አለው ማለት ነው። በሌላ በኩል ደግሞ ተቃዋሚ ፓርቲዎች በምርጫ አንሳተፍም ቢሉ ህዝቡ ተከትሏቸው ከምርጫ ካልወጣ በስተቀር እነሱ ብቻቸውን ቀሩ ማለት ነው ይላሉ አቶ ግርማ ሞገስ። በሌላ በኩል ደግሞ ብናይ ከዚሁ ጋር ተያይዞ ከምርጫ ቢወጡ እነ ፓርቲዎች፣ ህዝቡ አዎ፣ እናንተ ፓርቲዎች፣ ተቃዋሚ ፓርቲዎች የምትሉት ነገር ትክክል ነው ብሎ ተከትሏቸው ከምርጫ ካልወጣ ብቻቸውን ቀሩ ማለት ነው። ህዝቡ በምርጫ ከተሳተፈ ምርጫው ህጋዊ ነው። አሸናፊው ፓርቲም ህጋዊ አለጥ አራለጥ ያን ያልገጥ ነው። እና ለገዥ ፓርቲ በዚህ አይነት ሁኔታ እንደዚህ አይነት ከንካላ ምክንያት እያቀረብን ከምርጫ የምንወጣ ከሆነ ብዙ ሳይደክም፣ ብዙ ከፍና ዝቅ ሳይል አሸናፊነቱን አረጋግጦ አምስት ዓመት በነጻ እንዲያገኝ እናደርጋለን። እሱም ቢሆን ጥለን ብንወጣለት ይፈልጋል። ጥለን ከወጣንለት እደሱ ናቸው ውጡት ነው የሚለው ለአለም ለኢንተርናሽናል ኮሚኒቲው ኢንተርናሽናል ኮሚኒቲ ወዲያ እውቅና ይሰጠዋል የሚያገኘውንም ግዛፍና ድጎማዎች ይቀጥላሉ ስለሆነም ይላሉ አቶ ግርማ ሞገስ በመጨረሻ ስለሆነም ተቃዋሚ ፓርቲዎች በምርጫ እየተሳተፉ ነፃና ፍትሐዊ ምርጫ ለማምጣት እንደመታገል ፋንታ በምርጫው አንሳተፍም የሚሉ ከሆነ ኢህአዴግ ባቄላ አለቀ ቢሉ ቀለለ ነው የሚለው ሲሉ አቶ ግርማ ሞገስ አስገንዝበዋል ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ወደ ጤና ዝግጅት እናመራለን። የዛሬው የጤና ዝግጅታችን በኢቦላ ላይ ያተኮራል። ሰለሞን አባተ ያቀርብልናል። በውይይቱ ላይ በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ፣ በዓለም ባንክ የቀድሞ ከፍተኛ የጤና ባለሙያ የነበሩትና የኢቦላ ኤክስፐርት እንዲሁም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተካሄደ ጥናት ኢቦላ ቫይረስን ለመጀመሪያ ጊዜ ያገኘው ቡድን አባል ዶክተር ማሎንጋ ሚያቱ ዲላ ተገኝተው ማብራሪያዎችን ሰጥተዋል። ውይይቱ በቪኦኤ አዳራሽ ውስጥ ተሳታፊዎቹ በቀጥታ በተገኙበት የተካሄደና በተመሳሳይ ጊዜም በማኅበራዊ መገናኛዎችን በቀጥታ ሲተላለፍ ታዳሚዎችንም በትዊተርና በፌስቡክ ያሳትፍ የነበረ ነው። ከተናጋሪዎቹ መካከል የቤተሰብ ጤና ሐኪም የሆኑት ላይቤሪያ ውስጥ ለኢቦላ ሕሙማን እርዳታ እያደረጉ ሳሉ በኢቦላ ተይዘው በዩናይትድ ስቴትስዋ ኦማሃ ግዛት የኔብራስካ ሆስፒታል ሕክምናና እንክብካቤ ተከታትለው የዳኑት ዶክተር ሪክ ሳክራ እንዲሁም እዚያው ላይቤሪያ ውስጥ በኢቦላ ተይዞ ወደ አሜሪካ ከተመለሰ በኋላ ኔብራስካ ሆስፒታል ተመሳሳይ ቦታ ታክሞ የዳነው የኤንቢሲ ዜና አውታር ፎቶ ጋዜጠኛ አሾካ ሙክፖ ተገኝተዋል። ውይይቱን የመራው የስትሬት ቶክ አፍሪካ አዘጋጅና አስተናጋጅ ሻካ ሳሊ እንግዶቹ ለምን እንደተገኙ በመግቢያው ላይ ተናግሯል። ቢኮዝ ዘይ ቢሊቭ ኖውለጅ ኦር ኢንፎርሜሽን ኢዝ ዘ ሞስት ፓወርፉል ዌፐን አጌንስት ኢቦላ። ምክንያቱም ኢቦላን ለመዋጋት እውቀትና መረጃ እጅግ ብቁ መሳሪያ መሆናቸውን ስለሚያምኑ ነው። ኢቦላ እውቀት ሕይወት ነው፣ ተብሎ ለተሰየመው ለዚህ የቪኦኤ የውይይት መድረክ ለተሳታፊዎቹ ሁሉ ግብዣ ያስተላለፉት የቪኦኤው ዳይሬክተር ጣቢያቸው ኢቦላን በመዋጋቱ ትግል ውስጥ ያለውን ቦታ ባለፈው ዝግጅታችን አብራርተዋል። ለማስታወስ ያህል ጊኒ ውስጥ የኢቦላ ወረርሽኝ መከሰቱ ከታወቀበት ካለፈው መጋቢት አጋማሽ አንስቶ ባለው ጊዜ ቪኦኤ እየዘገበ ይገኛል። አስፈላጊ ሆኖ እስከተገኘ ድረስም ሌሎች ዋና ዋና የሚባሉ መገናኛ ብዙሃን ትኩረታቸውን ወደ ሌሎች ርዕሰ ጉዳዮች ቢያዞሩ እንኳ እኛ መዘገባችንን እንቀጥላለን። በሌላ በኩል ደግሞ የሴራሊዮኑ አምባሳደር ቦካሬ ስቲቨንስ የሀገራቸው ሁኔታ አሳዛኝ መሆኑን ጠቁመው በጸረ ኢቦላ ትግል ውስጥ ከገጠሟቸው ፈተናዎች መካከል የቆዩ ልማዶችና ማኅበራዊ ግንኙነቶች ዋነኞቹ መሆናቸውን ተናግረዋል። የሰው ንቃትና ተሳትፎ እንደየጊዜውና አካባቢው ሁኔታ የተለያየ መሆኑን በአንዳንድ አካባቢዎች ያሉ ማኅበረሰቦች የየራሳቸውን የየአካባቢ ሕግጋት ማውጣታቸውን ለእነዚያ የየራሳቸው ደንቦችም አንዳንዶቹ ሲገዙ ሌሎች ደግሞ ማክበር እየተሳናቸው የወረርሽኙ መዛመት እንዲህ ብርቱ ሊሆን መቻሉን ገልጸዋል ቱ ዲፊት ኢቦላ ዊ መስት ሀቭ ቱ ዲፓርት ፍሮም እስታብሊሽድ ከስተምስ ኤንድ ፕራክቲሲስ ኢቦላን ለማሸነፍ ራሳችንን ከቆዩ ልማዳዊ የአኗኗር ሁኔታዎችና የግንኙነቶች ዘይቤዎች ማላቀቅ አለብን ለመሆኑ የዘንድሮውን ኢቦላ ከቀደሙት የሚለየው ምንድን ነው የኢቦላን ቫይረስ የዛሬ አርባ ዓመት አካባቢ ያገኙት አፍሪካዊው ምሁር ዶክተር ማሎንጋ ማዲያቱላ እንዳሉት የአሁኑ የምዕራብ አፍሪካ ወረርሽኝ በቆየበት ጊዜና ባደረሰው አካባቢ ስፋት ልዩ ነው አፍሪካ የአሁኑን ጨምሮ አሉ ዶክተር ማሎንጋ ሃያ ስድስት የኢቦላ ወረርሽኞች ተከስተውባታል is the 26th outbreak. የሻካ ጥያቄ ተከተለ እና አፍሪካ ካለፉት 25 ወረርሽኞች የቀሰመችው ትምህርት የለም ነው የሚሉኝ ወይስ የቫይረሱ አይነት አዲስ ወይም የተለየ ሆኖ ነው? ኢንሰርት ዶክተር ማሎንጋ ኢትስ ኖት አ ኒው ስትራን ኢቦላ ሃዝ ስቴይድ ዘ ሴም አልሞስት ዘ ሴም አዲስ ዝርያ አይደለም። ኢቦላ በ1976 ዓመተ ምህረት እንደ አውሮፓውያን አቆጣጠር በሰሜናዊው የኮንጎ አካባቢ ካገኘንበት ጊዜ አንድ አይነት ቫይረስ ነው ማለት ይቻላል። ዶክተር ማሎንጋ ይህንን ሲሉ የተነሱት የሚያሳዝነው ብለው ነበር። አፍሪካና ኢቦላ ላለፉት አርባ ዓመታት ይተዋወቃሉ። ኢቦላ በተነሳ ቁጥር ግን አፍሪካ እየሞተች፣ እየታመሰች እስከ ወረርሽኙ ፍጻሜ ትቆያለች፣ በራሱ እስኪቆም። ክትባትም መድኃኒትም ላለፉት አርባ ድፍን ዓመታት አልተሠራማ። ከውይይቱ ተሳታፊዎች መካከል ከሴራሊዮን በቅርቡ አሜሪካ የገቡት ነበሩ። ኤቭሊን ሉዊስ እባላለሁ ከሴራሊዮን ነው የመጣሁት። ወደ አሜሪካ የመጣሁት የዛሬ ሦስት ሳምንታት ግድም ነው እና ተነጥዬ ከቆየ በኋላ የጤና ማረጋገጫዬን አሁን አግኝቻለሁ። የምስክር ወረቀቱንም ይዣለሁ። ካስፈለገ ማሳየት እችላለሁ። ሉዊስ ከሁላችሁም እየሰማሁ ነው ብለው የተነሱበት ጉዳይ መዘግየት፣ እጅግ ፈጣን በሆነ ሁኔታ መንቀሳቀስ አለብን የሚሉ ቃላትና መልእክቶችን ነው ብለው ነበር። ይህም ማለት የሚዘገዩ ሰዎች አሉ ማለት ነው። ጥሪ ለህክምና ጣቢያ ደርሶ ባለሙያዎች ፈጥነው አልተንቀሳቀሱም። ህሙማኑ ለኢቦላ መጋለጣቸው ከታወቀ በኋላም ካሉበት ወደ ጤና ማዕከላት ለማንቀሳቀስ የሚወስደው ጊዜ የተራዘመ ነው። ለመሆኑ የመገናኛ ቴክኖሎጂ ይህንን ችግር ለማቃለል የሚያግዝበት አካባቢ ይኖር ይሆን? ሌሎች ሁለት ብርቱ ጉዳዮች አሉ ብለው ኤቭሊን ሉዊስ ያነሷቸውም አሉ እኔ የአነስተኛ ንግድ ሰው ነኝ። በኢቦላ ምክንያት ሴራ ሊዮን ውስጥ የአንድ ሚሊዮን ዶላር ቢዝነስ ተቋርጦብኛል። በእነዚህ ሀገሮች ውስጥ በምጣኔ ሀብቱ ላይ ብርቱ ጫና እያሳደረ ነው። በሽታና ድህነት ጥብቅ ወዳጆች ናቸው። ኢቦላ እንዳበቃ እኮ አሳዛኝ ወደሆነ የምጣኔ ሀብት ውድቀት ልንገባ እንችላለን። እነዚህን ሁኔታዎች ግምት ውስጥ ያስገባ ሥራ ዛሬ እየተሠራ ነው። ኤቭሊን ካነሷቸው ጉዳዮች መካከል ሕፃናትና ትምህርትም ይገኛሉ። በኢቦላ ምክንያት በሦስቱም ሀገሮች ውስጥ ብዙ ሕፃናት ከትምህርት ቤት ውጭ መሆናቸውን ጠቁመው ሕፃናቱ ወደ ትምህርት ገበታቸው የሚመለሱበት ሁኔታም እየታሰበበት በፈጣን ሁኔታም እየተሠራ እንደሆነ ጠይቀዋል። በሀገራቸውና በዓለም አቀፍ ደረጃ እየተሰጡ ያሉ ምላሾችን ያነሱት አምባሳደር ቦካሪ ስቲቨንስ የአፍሪካ ሕብረትም በጎ ፈቃደኞችን እየመለመለ ለመላክ እየሰራ እንደነበረ ገልጸዋል። የራሳቸውን ሀገር የሴራሊዮንን ችግር ያነሱት አምባሳደር ስቲቨንስ ሴራሊዮናውያን ሐኪሞችን ከአሜሪካ ለመቅጠር መንግስታቸው እየጣረ እንደነበረ ተናግረዋል። ዶክተር ሴራሊዮን ውስጥ ካሉን ሐኪሞች እጅግ የበዛ ቁጥር ያላቸው ሴራሊዮናውያን አሜሪካ ውስጥ አሉ። ወደ ነርሶችና ሌሎች ባለሙያዎች የዘለቃችሁ እንደሆነ ደግሞ ያ ቁጥር እጥፍ ወይም ሦስት እጥፍ ይሆናል። ግብረ ኃይል አቋቁመን እያገኘናቸው እያነጋገርናቸው ነው። አንዳንዶቹ እንዲያውም መሄድ ጀምረዋል። የመርዳት ፍላጎት ቢኖራቸውም ሰባት ሐኪሞች በኢቦላ ሞቱ ማለትን ሲሰሙ ያስፈራቸዋል። በሌላ በኩል ደግሞ አፍሪካውያን ከበርቴዎች ስምንት ሚሊዮን ዶላር አዋጥተው ለተጎጂዎቹ ሀገሮች በአፍሪካ ልማት ባንክ በኩል እንዲደርስ መላካቸውም ተነግሯል። የአፍሪካ ሕብረትም ከተለያዩ ሀገሮች ያገኛቸውን በጎ ፈቃደኛ ሐኪሞች በሦስቱ ሀገሮች ውስጥ አሰማርቷል። አድማጮች የምሽቱ ስርጭታችን ዜና ያበቃ። ከምሽቱ ሶስት ሰዓት ላይ ባጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ቴሌ ላይምባክ ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ ነው